ኤስ ቢ ኤስ ሬዲዮ። ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎችን እናስቀድማለን። የማይነማር ወታደራዊ ቡድን አንግ ሳንሱቺን ዘብጥ እያወረደ ሥልጣን ጨበጠ። የኮሮና ቫይረስ ገደብ የተጣለባት ፐርስ በቫይረስ ሳትጠቃ አደረች የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የማይናማር መሪ አንግ ሳንሱቺ በወታደራዊ ቡድን ታግተው ሥልጣን መነጠቃቸውን ተከትሎ ደጋፊዎቻቸው የመጀመሪያውን የተቃውሞ ሰልፍ በታይላንድ እና ጃፓን አካሂደዋል። የማይነማር ወታደራዊ ቡድን ስልጣን በኃይል ነጥቆ እንደያዘ የአስቸኳይ ጊዜ አዋጅ በማወጅ ለአንድ ዓመት ያህል በስልጣን ጸንቶ እንደሚቆየ አስታውቋል። የወታደራዊ ቡድኑን እርምጃ በመደገፍም ያንጉን ውስጥ በደርዘኖች የሚቆጠሩ ደጋፊዎች በሙዚቃ በመታጀብ የማይነማርን ብሔራዊ ሰንደቅ ዓላማና የመከላከያ ሰራዊቱን አርማ አውለብልበዋል። ሆኖም እዚያው ያንጉን የምትገኝ አንዲት የወጣቶች አንቂና የቴሌቪዥን ፕሮግራም አዘጋጅ ወታደራዊ ቡድኑ የምርጫውን ሂደት ሰበብ አድርጎ መፈንቅለ መንግሥት እንደፈጸመ ስትናገር፣ ይህን እንደ ሰበብ የተጠቀሙት ለመፈንቅለ መንግሥት ነው። መረጋጋት ለመፍጠር እየሞከሩና ሌላ ምርጫ ለመጥራት እየተዘጋጁ ነው። ወታደሮቹ ሁሌም የማይናማር እውነተኛ የዲሞክራሲ ጠባቂ ያድርገው ራሳቸውን ይገልጣሉ። አገሪቱ በምዕራባውያን አገራት ተጽዕኖ እንዳያድርባት ስጋት አላቸው። አሁን በቅርብ የተካሄደውን የምርጫ ውጤት ተቃውመዋል። ወታደሮቹ ጠብ ጫሪዎች ናቸው ብላለች። የአውስትሬሊያ የውጭ ጉዳይ ሚኒስትር ሜሪስ ፓይን የማይነማርን የወደፊት ዲሞክራሲያዊ ሽግግር እንደሚያሰጋቸው ገልጠዋል። የዩናይትድ ስቴትስ ፕሬዚዳንትና የውጭ ጉዳይ ሚኒስትርን በበኩላቸው ተቃውሟቸውን አሰምተዋል። የቻይና የውጭ ጉዳይ ቃል አቀባይ ዋንግ ዌንቢን በበኩላቸው ማይነማር የፖለቲካና ማኅበራዊ መረጋጋትን እንደምታሰፍ ያላቸውን ተስፋ ገልጠዋል። ሁለት ሚሊዮን ያህል ኮሮና ቫይረስ ሊዛመትባቸው ይችላል የተባሉ የፐርዝ ከተማ ነዋሪ የሆኑ ሰዎች ዛሬ የኮሮና ቫይረስ ገደቦች ከተጣለባቸው ሁለተኛ ቀናትን አስቆጥረዋል። የኮሮና ቫይረስ ገደቦቹ የተጣሉት አንድ የሆቴል ወሸባ ጥበቃ ሠራተኛ በእንግሊዝ ቫሪያንት መያዙን ተከትሎ ነው። የምዕራብ አውስትሬልያ ፕሪሚየር ማርክ ማጋዋን ሁሉም በመንግስት ወሸባ ፕሮግራም ስር ያሉ ሆቴሎች ተጨማሪ የቫይረስ ስርጭት የሌለባቸው መሆኑን ለማረጋገጥ ተገቢውን ሁሉ እንደሚያደርጉና ምርመራውም እየተካሄደ መሆኑን ገልጠዋል የኮሮና ቫይረስ ገደቦቹ ይጣሉት ለአምስት ቀናት ነው። በዚሁ ወደ ዕለቱ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 62 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 76 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 29 ኢትዮጵያ ብር ከ98 ሳንቲም ይዘረዝራል። ቀጥለን ነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንባያና ያሰማለን። ፐርስ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 23፣ ከፍተኛ 37 አድላይድ በከፊል ደመናማ ይሆናል። ዝቅተኛ 15 ከፍተኛ 25 ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 15 ከፍተኛ 19 ሆባርት በከፊል ደመናማ ይሆናል። ዝቅተኛ 11 ከፍተኛ 20 ካምብራ የካፋል ዝቅተኛ 13 ከፍተኛ 25 ሲድኒ የካፋል ዝቅተኛ 19 ከፍተኛ 25 ብሪስበን ብራ ይሆናል። ዝቅተኛ 22 ከፍተኛ 29 ዳርዊን ዝናብ ይጥላል። ዝቅተኛ 24 ከፍተኛ 29 አዲስ አበባ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ ሰባት ከፍተኛ 26። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የማይነማር ወታደራዊ ቡድን አንግ ሳንሱቺን ዘብጥያ አውርዶ ስልጣን ጨበጠ። የኮሮና ቫይረስ ገደብ የጣለባት ፐርዝ ከተማ በቫይረስ ሳትጠቃደረች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ ድረገጻችንን ኤስቤስ ኮም ኤዩ አምሃሪክን ይጎብኙ Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.